ጤናና አካባቢ ቆዳ ችግሮች። ቆዳ ላይ የሚፈጠሩ ችግሮች እና ከውስጥ በሽታ ጋር የተገናኙ ብሎ በቀላሉ መክፈል ይቻላል። አንዳንዴ ቆዳችን ላይ የሚታዩ ችግሮች የውስጥ በሽታ ምልክት ሊሆኑ ይችላሉ። ዶክተር ሽመልስ ንጉሴ በአለርት የቆዳ ልዩ ሐኪም። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታቸው፣ ዛሬ ስለ ቆዳ የጤና ችግሮች ለመነጋገር ምክንያት የሆነን ከአንድ አድማጭ ፎቶን አስደግፎ የደረሰን ጥያቄ ነው። የቆዳ ልዩ ሐኪሙ ዶክተር ሽመልስ በጥያቄው መነሻነት ሰፋ ያለ ማብራሪያ ሰጥተውናል። አብራችሁን ቆዩ። አድማጫችን በደቡብ ወሎ ከደሴ 157 ኪሎሜትር ርቀት ላይ በምትገኘው ልጓማ ነው የሚኖሩት። በዋትሳፕ መልእክት እንደላኩልን ጥያቄያቸውን በወጉ ለመረዳት ደወልንላቸውና እንዲህ አብራሩት። እናቴ ማለት ነው ከክንዶቹ በታች በቃ በጣም በከፍተኛ ሁኔታ ጥቁር አለ። ውስጡ ግን አያማትም፣ ምንም አይላትም። እንደው አንድ ሶስት ዓመት ይሆናቸው አንዳንድ ጊዜ እንዲህ ማሳከፍ ምናምን ይለኛል ምናምን ትለኛለ። ያው አንዳንድ ጊዜ ደግሞ የተወት ያደርጋል። ምናልባት ዶክተሮችን አማክረው መፍትሄውን ቢገኝ የሚለውን ሳብ ይወስድ ነው እሳቸው እንደሚሉት እናታቸው ሐኪም ዘንድ ሄደውም የሚቀባ መድኃኒት ታዞላቸዋል ለውጥ አላዩበትም እንጂ ጥያቄያቸውን ያደመጡት በአለርት የቆዳ ልዩ ሐኪም ዶክተር ሽመልስ ንጉሴ የቆዳን ጤና የሚያውኩ ምክንያቶችም በቅድሚያ እንዲህ ይዘረዝራሉ። እንግዲህ ማንኛውም እንደዚህ አይነት ጥቁረቶች ሲኖሩ በሁለት እንከፍላቸዋለን። አንደኛው ቆዳ አካባቢ ካለ ችግርና ከውስጥ በሽታ ጋር ሊሆን ይችላል ምክንያቶቹ ዘርዘር አድርጎ ለማየት በቆዳ ላይ ያሉ ችግሮችን እንያቸው። መጀመሪያ ለምሳሌ አለርጂ ኮንታክት ደርማታይተስ የሚባላል ከተለያዩ ነገሮች ጋር ንክኪ ስላለው ቆዳችን፣ በዛ ምክንያት በሚፈጠር አለርጂ ቆዳችን ሊጠቁር ይችላል ማለት ነው። ከተለያዩ ኬሚካሎች ጋር ንክኪ ሲኖር ማለት ነው። ብዙ ጊዜ የምናያቸው ሌሎች ደግሞ ፀሐይ፣ ቆዳችን በሚጎዳበት ጊዜ ለምሳሌ ፊታችን ላይ ሊሆን ይችላል፣ ወይ ደግሞ የእጃችን ከመዳፋችን ከፍ ብላ ያለው ለፀሐይ የተጋለጠ ስለሆነ የፀሐይ ብርሃን ከፍተኛ ጊዜ የተጋለጠ ከሆነ ቆዳችን ላይ ትኩረት ሊኖር ይችላል ማለት ነው። ሌሎች ነገሮች ቆዳችን ላይ ቁስለትኙ ማንኛውም ነገር ኖሮ ያ ነገር ሲድል ወደ ትክክለኛው የቆዳ ቀለም ቶሎ አይመለስም። ስለዚህ ያ ራሱ ከዳኔ በኋላ ጥቁረት ሊኖረው ይችላል ማለት ነው። የውስጥ ችግሮች ደግሞ ካሉ ለምሳሌ የውስጥ በሽታዎች ሲኖሩ፣ ለምሳሌ የሆርሞን ችግሮች እንደ አዲሰንስ ዲዚዝ የሚባሉ አሉ። ይሄ ኮርቲዞል የሚባል ሆርሞን አለ። በእሱ ምክንያት የሚፈጠሩ የሆርሞን ችግሮች ካሉ እነዛም ሊያመጡ ይችላሉ። ካንሰር ደግሞ ካለ ለምሳሌ ሜላኖማ የሚባል የቆዳ ካንሰር በሽታ አለ። እሱ በሚኖርበት ጊዜ በተለይ ጥቁር ሰዎች ላይ የሚችል ሜላኖማ የሚባል የቆዳ ካንሰር ብዙ ጊዜ እጅና ግራ አካባቢ ላይ ጥቁረትን ሊያመጣ ይችላል። እነዚህ ብቻ አይደሉም በቆዳችን ላይ ጥቁረትን ሊያስከትሉ የሚችሉ መንስኤዎች። የሚወሰዱ የተለያዩ መድኃኒቶችም ለዚህ ምክንያት ሊሆኑ እንደሚችሉ የቆዳ ልዩ ሐኪሙ ጨምረው አመልክተዋል። ለምሳሌ ብናይ ብዙ ጊዜ እኛ ሀገር ለማሌሪያ የሚሰጡ መድኃኒቶች አሉ፣ ክሎሮኪን። እነዚህ ነገሮች ቆዳ ላይ ጥቁረትን ሊያመጡ ይችላሉ። ሴት ደግሞ ከሆኑ ኢስትሮጅን የሚባል ሆርሞን አለ። ለምሳሌ ወሊድ መከላከያ የሚወስዱ ከሆነ ሆርሞን ያላቸው እንክብሎች ሊኖሩ ይችላሉ፣ መርፌዎች፣ እነዚህ ኤስትሮጂን ካላቸው ሴቶች ላይ ጥቁረት ሊያመጣ ይችላል። ለማስታገሻ ፔይንክለር የሚወሰድ ምራይት እነዛም ሰዎች አልፎ አልፎ ሲያማቸው የሚወስዷቸው መድኃኒቶች ቆዳ ላይ ጥቁረትን ሊያመጡ ይችላሉ። ከእነዚህ በተጨማሪ አንቲኤፒሌፕቲክ ድራግ የሚባል አለ። ለምሳሌ የተለያየ የአዙሪት በሽታ ምናምን የሚያማቸው ሰዎች ላይ የሚወሰዱ መድኃኒቶች ጥቁረትን ሊያመጡ ይችላል። ስለዚህ በአጠቃላይ መጠየቅ አለ የሚወስዱት መድኃኒት ከነበረ በፊት መድኃኒቶችን በራሳቸው ጥቁረት ሊያመጡ ይችላሉ ማለት ነው። አንድ ሰው የቆዳ መጥቆር ሲያጋጥመው ይላሉ ዶክተር ሽመልስ፣ የቆዳ ሐኪም፣ ሁለት ጥያቄዎችን ያነሳል። እንደአጠቃላይ የቆዳ ቀለም ጥቁረት ሲኖር ሁለት ነገሮችን እኛ ያስተምራልን ማለት አንደኛው ከፀሐይ ጋር የተገናኘና ያልተገናኙ ተብሎ መለየት አለበት። ያ የቆዳ ቀለም ልዩነት ያመጣው ሜላኒን የሚባል ፒግመንት አለ፣ የቆዳ ቀለም የሚያመርት የቆዳ ቀለምን የሚወስን በሱ ምክንያት ነው ወይስ የተለያዩ ኬሚካል ለምሳሌ እንደ አይረን ሜታሊክ ኤሌመንት ከእነሱ ጋር የተገናኘ ጥቁረት ነው ብለን መለየት መቻል አለብን ማለት ነው። ሌላው ከባድ ጉዳት ነው ወይስ ቀላል ነው ችግር የሚያስከትል ነው የማያስከትል ነው ተብሎ ያ የቆዳ ጥቁረት መለየት መቻል አለበት ማለት ነው። በጥቅሉ እንደው ምንነቱ መንስኤው ሳይታወቅ ሰዎች ቆዳ ላይ የሚወጡ ነገሮች አሉ። ምን ሲሆን ነው ቆዳ የተለየ ነገር የሚታይበት? ቆዳ ችግሮች ቆዳ ላይ የሚፈጠሩ ችግሮች እና ከውስጥ በሽታ ጋር የተገናኙ ብሎ በቀላሉ መክፈል ይቻላል። አንዳንድ ቆዳችን ላይ የሚታዩ ችግሮች የውስጥ በሽታ ምልክት ሊሆኑ ይችላሉ እና ቆዳ ላይ በሚኖር ችግር ከካንሰር ጋር የተያያዘ ከሆርሞን ሊሆን ይችላል ጉበት፣ ኩላሊት፣ ሌሎችም ከስኳር በሽታ ጋር ከተለያዩ ውስጥ የሚገናኙ የቆዳ ችግሮች አሉ፣ ከኤች አይ ቪ በሽታ ጋር እና ቆዳችን ላይ አለ ኤክስተርናል ብቻ ደግሞ ፕሮብሌም ሊሆን ይችላል ማለት ነው። የደም መቆሸሽ የሚባለው እንደው በቆዳ ላይ ይታያሉ ወይ እንዲህ የሚባል ነገር አለ። በተለምዶ እንግዲህ የደም መቆሸሽ እኛ ስንረዳው አይረን የሚባል ነገር አለ። ቅድም እንዳልኩት አንደኛው ጥቁረት ሊመጣ የሚችለው በአይረን ት ነው አይረን ዲፖዚት ሲያደርግ ወደ ቆዳችን አካባቢ ሲበረክት ነው፣ ሲጠራቀም። አዎ ጥቁረት ሊኖር ይችላል። ያም አይረን የመጣው ከውስጥ ችግር ጋር ሊሆን ይችላል። ስለዚህ በተለምዶ የደም መቆሸሽ ይባላል። ያው የደም ዝውውሩ ላይ ችግር አለ ማለት ነው። ከደም ስራው ላይ ሂሞግሎቢን ለማምረት በሚደረግ ጥረት የሚፈጠሩ አንዳንድ ነገሮች ሲኖሩ ያ ነገር ሲስተሙ ዲስተርብድ ሲሆን ሊፈጠሩ ይችላሉ ማለት ነው። ለቆዳ መደረግ የሚገባው ነገር አለው የተለየ ጥንቃቄ? አዎ አለ። ቆዳችን እንግዲህ እንደሚታወቀው የሰውነታችን የውጭ ክፍል እንደመሆኑ መጠን በቀላሉ ከአካባቢ አየር ጋር ለውጦች ጋር በፀሐይ ምክንያት ሊጎዳ ይችላል። በኬሚካሎች ምክንያት ሊጎዳ ይችላል። በተለያዩ የኢንጆሪስ ቆዳችን ሊጎዳ ይችላል። በተለያዩ ለውበት ተብለው የምንጠቀማቸው ነገሮች ቆዳችን ሊጎዳ ይችላል። ስለዚህ የቆዳ ችግር በጣም ኮመን የሆነ ነገር ነው። እንደው ከአስር የሕክምና ችግሮች አንዱ የቆዳ ችግር ነው። ምክንያቱም ቆዳችን ለኢንፌክሽንም የተጋለጠ ነው። በጣም ብዙ ችግሮችን የሚያስተናግድ ማለት ቆዳችን ጥንቃቄ ይፈልጋል ማለት ነው። ኬሚካል ላይ የምንሰራ ከሆነ ለምሳሌ ጓንት ማረግ ያለብን ጓንቶችን አድርገን መስራት። ብዙ ጊዜ እኛ እዚህ እናያለን። የተለያዩ ፋብሪካዎች የሚሰሩ ሰዎች ከጥንቃቄ ጉድለት ቆዳቸው በአሲድ ሊጎዳ ይችላል። በአልካላይንስ፣ በተለያዩ ኬሚካል ከባድና ቀላል ጉዳት ሊደርስ ይችላል። ይብን ቤት ሲያጸብ ሴቶችም ሆነ ወንዶች የሚጠቀሟቸው የተለያዩ ኬሚካሎች ጉዳት ቆዳችን ላይ ያስከትላሉ። ሌላው ቆዳችን ሊጎዳ የሚችለው በፀሐይ ብርሃን ነው። ፀሐይ ብርሃን በሚኖርበት ጊዜ በተቻለ መጠን ዣንጥላዎችን መጠቀም፣ ሳንስክሪን የሚባሉ ነገሮች አሉ። የፀሐይ መከላከያ ቅባቶች እነሱን መጠቀም ያስፈልገናል ማለት ነው። በቂ እንቅልፍ አለማግኘት ቆዳችን እንዲጎዳ ይችላል። የደም ዝውውሩ ጥሩ ላይሆን ስለሚችል ማለት ነው። ሌላው አልኮል መጠጣት ቆዳችን እንዲጎዳ ያደርጋል። ሲጋራ ማጨስ፣ እነዚህ እነዚህ ነገሮች ቆዳችን እንዲጎዳ ያደርጉታል ማለት ነው። ሰው ኑሮውን ብቻ ሳይሆን የሚመገበውንም ይመስላል የሚል አገላለጽ አለ። የቆዳ ልዩ ሐኪሙ ዶክተር ሽመልስም ይህንኑ ያረጋግጣሉ። ምግብ በምንመገብበት ጊዜ በቂ ውሃ መጠጣት መቻል አለብን። አትክልቶችን መመገብ አለብን። በተለይ ደግሞ እነዚህ ስብ የበዛበትን ምግብ አለማዘውተር፣ ቆዳችን ያለውን ጤናማ ቴክስቸር እና የደም ዝውውር ጥሩ እንዲሆን በአመጋገባችን ላይ ራሱ ትልቅ ጥንቃቄ ማድረግ አለብን ማለት ነው። አሁን ወደ ተነሳንበት ጠያቂያችን ጉዳይ እንመለስ። እሳቸው እንግዲህ የገጠር ሴት ናቸው። የተለያዩ ኬሚካል ሰላሎችን የሚያገኙ አይመስለኝም። ምናልባት ቤት ውስጥ ራሳቸውን ሊረዱበት የሚችሉበት መንገድ አለ ወይ? ትልቁ ነገር እኛ መጀመሪያ የምናስበው ምክንያቱን ማወቅ ነው። ለሕክምናውም ይረዳል ማለት ነው። ቅድም እንዳልኩት ምርመራዎች ያስፈልጋሉ ማለት ባልታየበት ሁኔታ በቤት ውስጥ በሚደረጉ ቀላል ጥንቃቄዎች ብቻ ይፈታ ይፈታ አይታወቅም። እንደው ቢታዩ አቅራቢያ ያለ ጤና ጣቢያዎች አሉ፣ የህክምና ተቋማት አሉ። ከእነሱ በላይ ከሆነ ወደ እኛ የሚልኩበት ዘዴዎች ስላለ እኛ በግል ልተባበራቸውም ስለሚችል ቢታከሙ ደስ ይለኛል። የደም መቆሸሽ ወይም አለርጂ ተብሎ ዋይት ፊልድ ቅባት ታዘዘላቸው። ዋይት ፊልድ የሚባለው እንግዲህ በብዛት ያው ለፈንገስ ነው ኢንፌክሽን ለሆኑ ነገሮች ነው የሚያገለግለው። የአለርጂን መድኃኒት አይደለም ለመቆሸሽ መድኃኒት አይደለም። ለማንኛውም ግን እዛ ቦታ ከታይበት ቦታ ሪፈር ማጻፍ የሚችላሉ። ቀጥታ መታየት የሚቻልበት ዘዴዎች አሉ ማለት ነው። የቆዳ ህክምና እንደድሮ አስቸጋሪ አይደለም። አሁን ባለው ሁኔታ በሀገራችን እንግዲህ በብዙ ቦታዎች ብዙ የቆዳ ኪሞች አሉ ማለት ነው። ህክምና ሁኔታ እንደድሮ አይደለም። የተሻለ ሁኔታዎች ስላሉ በተለይ እንደዚህ ጥቁረት ነገሮች ከተለያዩ አንጻር ማየት ስላለብን በሽታውን ለማወቅም ለማከምም መታየቱ እንግዲህ እኔ እሱን ነው ምለው። ዋናው ነገር የሰሜን ወሎ ነዋሪ የሆኑት የተከበሩ ጠያቂያችን የረዥም ጊዜ ዶቼ ቬለ አድማጭ መሆኑንም በዚሁ አጋጣሚ ስለገለጹልን ዝግጅቱን ይከታተላሉ ብለን ተስፋ እናደርጋለን። እናም አዲስ አበባ በሚገኘው አለርት ሆስፒታል የቆዳ ልዩ ሐኪም የሆኑት ዶክተር ሽመልስ ንጉሴ ማብራሪያና ማሳሰቢያ ልብ ይበሉት። በተለይም እርስዎ እንደገለጹት ይህ የቆዳ መጥቆር ችግር ሶስት ዓመታት ያለፉት በመሆኑ ለእናቶ ተገቢውን ምርመራ በድጋሚ በማድረግ ምንነቱ ቢታወቅ ለሕክምናው ይረዳልናም ያስቡበት እንላለን። ዶክተር ሽመልስን ግን ከመሰናበታችን በፊት ለውበት ሲባል የሚቀቡ ቅባቶችን አስመልክቶ አስቀድሞ መደረግ ይገባል ያሉትን ሙያዊ ምክራቸውን ለግሰዋል። አንዳንድ ጊዜ እኛ ሀገር ምንድነው ሴቶች እግራቸውና እጃቸው ላይ ወደ ገጠር አካባቢ የእሳት የመሞቅ ነገር አለ። ቅዝቃዜ ሲኖር ያ ቆዳ ላይ መቅላት ይኖርና በር እነመጣል ያም ደግሞ ወደ ቆይቶ ደግሞ የመጥቆር ባህሪ አለ። ቅድም ምናልባት ካልጠቀስኳቸው አንዱ ነው ሂት ኢንጁሪ ይባላል። ማለት ሙቀት በሚያገኘው ጊዜ ይቀላና ና ኋላ ላይ ይጠቁራል ማለት ነው። ሌላው ቫዝሊን መቀባት ነው። እንደ ኮስሞቲክስ ስላነሳሽ ነው። አብዛኛው እንግዲህ አፍሪካ ውስጥ ያሉ ቫዝሊኖች ፒዩር ቫዝሊኖች አይደሉም ይባላል። ስለዚህ እነዚህ ቫዝሊኖች በሚቀቡበት ጊዜ በእጃቸው ላይ ወይ እግራቸው፣ ፊታቸው ላይ በብዛት የምናየው በፀሐይ ላይ በሚጋለጹ ጊዜ ጥቁረት ያመጣሉ ኬሚካል ሪያክሽን በሚፈጥርበት። መጀመሪያ እንግዲህ የቆዳ አይነታችንን መለየት አለብን አይነቶች ብዙ ናቸው። ወደ አምስት ይጠጋሉ። ቅባትነት ያለው ቆዳ አላቸው አሉ። ደረቅ ቆዳ ያላቸው ሰዎች አሉ። ኖርማል ቆዳ ያላቸው ሰዎች አሉ። የተወሰነው ቦታ ደረቅ፣ የተወሰነው ቅባትነት ያለው ቆዳ ያላቸው ሰዎች አንዳንዶች ደግሞ ቶሎ የሚቆጣ ቆዳ አለ። ስለዚህ ኮስሞቲክስን መጠቀም ስንፈልግ የመጀመሪያው ነገር የቆዳችንን ታይፕ ማወቅ በጣም ግዴታ ነው። ለምሳሌ ብንወስድ ደረቅ ቆዳ ማለት በሚታጠቡበት ጊዜ ፊታቸውን በሳሙና ወይም በውሃ የመሻከር ባህሪ የመደረቅ የመሰነጣጠቅ ባህሪ አለው ማለት ነው። እንደዚህ አይነት ሰዎች ጋር ሞስቸራይዘር የሚባሉ ኮስሞቲክ ኮስሞቲክሶችን ብንጠቀም የተሻለ ነው። ቅባትነት ያለው ቆዳ ደግሞ ስንወስድ እንደዚህ አይነት ሰዎች ላይ ኮስሞቲክስ መጠቀሙ ብዙም አይመከርም። ቶሎ ቶሎ መታጠብ ነው የሚመከረው ማለት ነው። ስለዚህ በዚህ መሰረት የምንጠቀማቸው ኮስሞቲክስ ባለሙያ አማክረን ቢሆን ይመረጣል ማለት ነው። ዶክተር መልስ ንጉሴ፣ የቆዳ ልዩ ሐኪም በጣም አመሰግናለሁ ለጊዜው። እሺ ጊዜ አድማጮች ለዕለቱ ያልነውም በዚህ በቃ። ሌሎችም ጤናን የተመለከቱ ጥያቄዎች ያሏችሁ በደብዳቤ፣ ኢሜይል፣ ዋትሳፕም ሆነ የስልክ መስመራችን መላካችሁን አትዘንጉ። ሸዋየ ለገሰ ነኝ። ሰላም ሁኑ።